ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የውሃ አሞላሉን ጉዳይ በተመለከተ የአሞላሉን ሁኔታ በጥናቱ የሚወሰን ቢሆንም የግድቡ አሞላል ግንባታው ምዕራፎች ጋር አብሮ ይሄዳል የሚል ስምምነት ነው ያለን። የህዳሴ ግድብ የግንባታው ምዕራፎች እና የሞሊቱ ምዕራፎች በተከታታይ ነው የሚሄዱት። የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አቶ ጌዲዮን አስፋው የህዳሴ ግድብ የውሃ ሙሊት እንደማይቋረጥ የተገለጹበት የተቀነጨበ ነበር የሰማችሁት። ዝርዝሩ በአብይርስ ይቀርባል። ጤና ይስጥልን፣ የተከበራቸው አድማጮቻችን እንደምን አምሽታቸዋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ማክሰኞ ጥር 17 ቀን 208 ዓ.ም ከፕሮግራሙ መሪ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ እኔ አዳነች ፍሳዬና ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ጋር በአካባቢያዊና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ሰለሞን አባተ ዝርዝር ዘገባውን ይዟል። ዜናው አልደረሰልንም። ይቅርታ አድማጮች፣ እንደመጣ እናቀርባለን። ላለፉት 14 ዓመታት ኤርትራ ውስጥ ታስሮ የሚገኘው ጋዜጠኛ አማኑኤል አስራት የፔን ኢንተርናሽናል ተሸላሚ ሆኗል። ባለፈው ጥር ስድስት ሄግ ውስጥ በተካሄደ ሥነ ሥርዓት ጋዜጠኛ አማኑኤል አስራት ለመናገር መብት ከታገሉ ጋዜጠኞች አንዱ ተብሏል። የአሜሪካ ድምፅ ራዲዮ የትግርኛ ቋንቋ ስርጭት ባልደረባ ተወልደ ተስፋ ጋብር ያዘጋጀውን ትዝታ በላቸው ታቀርባለች። ለጊዜው የነኝ አቀርበው ይቅርታ። የታገደው ዘመን የተባለው የኤርትራ ጋዜጣ ዋና አዘጋጅ የነበረው አማኑኤል አስራት እንደ አውሮፓ አቆጣጠር በ2011 ዓ ም ጀምሮ በሀገሪቱ እስር ቤት ውስጥ ነው የሚገኘው። ሄግ ውስጥ የሚገኘው ራይተርስ አንሊሚትድ ኢንተርናሽናል የሚባለው የጋዜጠኞች ደህንነት ተሟጋች ድርጅት ፔን ኢንተርናሽናል ጋር በመተባበር የሚሰራው ዓለም አቀፍ ድርጅት ባዘጋጀው ስነ ስርዓት ከአመቱ የፔን ተሸላሚዎች አንዱ ሆኗል። በፔን ኢንተርናሽናል ፍሪደም ቱ ራይት የሚባለው ፕሮግራም ዳይሬክተር አን ሃሪሰን ጋዜጠኛ አማኑኤል መስራት የዓለም አቀፉ ድርጅት ሽልማት መስጠት ይቅርታ ጋዜጠኛ አማኑኤል የዓለም አቀፉን ድርጅት ሽልማት መስጠት የወሰነበትን ምክንያት እንዲህ ሲሉ ገልጸዋል። ፔን ኢንተርናሽናል ለጋዜጠኛ አማኑኤል አስራት ሽልማት መስጠት የፈለገበት ምክንያት ኤርትራ ውስጥ ያለው የመጻፍና የመናገር ሁኔታ እጅግ አሳሳቢ በመሆኑ ነው። ጋዜጠኛው ከ14 ዓመት በፊት ነው የተሰወረው። ይሙት ይኑር አይታወቅም። ለነሱ ይህን ሽልማት ለመስጠት በአገሪቱ ውስጥ ምንም የመናገርን የመጻፍ መብት እንደሌለ ልናሰምርበት ነው የምንወደው። ፍሪደም ቱ ራይት የተባለው ወይም የመጽሐፍ ነጻነት የተባለው በፔን ኢንተርናሽናል ፕሮግራም ዳይሬክተር አን ሃሪሰን ፔን ኤሪትሪያ ከተባለው በውጭ ከሚንቀሳቀስ የኤርትራ ጋዜጠኞች ድርጅት ጋር በመስራት ጋዜጠኛ አማኑኤል አስራት ስላለበት ሁኔታ ለማወቅ ጥረት ሲያደርጉ መቆየታቸውን ገልጸዋል። ሌሎች የዘንድሮ የፔን ኢንተርናሽናል ተሸላሚዎች የግብፅ ጋዜጠኛ ኦማር ሐዚክ የቱርክ ጋዜጠኛ ደራሲና ፊልም ሰሪ ካን ዱንዳርን ያጠቃልላል። ላለፉት 14 ዓመታት ኤርትራ ውስጥ ታስሮ የሚገኘው ጋዜጠኛ አማኑኤል አስራት የፔን ይቅርታ አድማጮች ከፍተኛው የማዕከላዊ አፍሪካ ሪፑብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። ሁለት የቀድሞ ጠቅላይ ሚኒስትሮች ግን ለፕሬዚደንትነት የማጣሪያ ምርጫ እንደሚወዳደሩ አረጋግጧል። የሀገሪቱ ሕገ መንግስታዊ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር ባለፈው ታኅሣሥ 30 ቀን የተካሄደው የመጀመሪያ ዙር የምክር ቤት ምርጫ ብዙ ጉድለቶች እንደነበሩበት ገልጿል። አንዳንድ ተወዳዳሪዎች በጉዳዩ የተሳተፉ ይመስላል ሲሉ አክሎበታል። በምርጫው ስለታዩ ጉድለቶች የሚገልጹ ከአራት መቶ በላይ ስሞታዎች ለምርጫ ባለሥልጣኖች እንደቀረቡ የፍርድ ቤቱ ፕሬዚደንት ገልጸዋል። በመጀመሪያው ምርጫ ውጤት መሠረት ዶጉል 24 ከመቶ፣ ቱዋዴራ ደግሞ 19 ከመቶ ድምፅ አግኝተዋል። በቡሩንዳውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪቃ የሚቀር ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የቡሩንዲ መንግስት ገልጿል። ከደቡብ አፍሪቃ የቀረበ ኦፊሴላዊ ሀሳብ ባይኖርም ሀሳቡ ከቀረበ የሀገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር አሌን ኒያሚቱዌ ተናግረዋል። እንደ አውሮፓ አቆጣጠር ከ1990ዎቹ መጨረሻ እስከ 2000ዎቹ የመጀመሪያ ዓመታት በነበረው ጊዜ ቡሩንዲ ውስጥ በተካሄደው የሰላም ሂደት ደቡብ አፍሪካ ወሳኝ ሚና እንደተጫወተች የውጭ ጉዳይ ሚኒስትሩ አስገንዝበዋል። በኡጋንዳው ፕሬዚዳንት የወሪ ሙሶቬኒ መሪነት በምስራቅ አፍሪካ ሸምጋይነት ሲካሄድ የቆየው የሰላም ንግግር እስካሁን ባለው ጊዜ ውጤት አልተገኘበትም። እንደ አውሮፓ አቆጣጠር ባለፈው ጥር 6 ቀን በኡጋንዳ መዲና ካምፓላ እንዲቀጥል ታቅዶ የነበረው ንግግር አልተካሄደም። ሸምጋዮቹ ቀኑን የወሰኑት ከፕርዲ መንግስት ጋር ሳይመካከሩ ነው በማለት የሀገሪቱ መንግስት አልተቀበለውም። አድማጮች፣ ቀደም ሲል ያስተዋወቅነው ዜና ዘገባ ደርሶናል፣ አሁን እሱን እናቀርባለን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በአካባባዊና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ሰለሞን አባተ ተጨማሪ ይዟል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የህዝብ ዲፕሎማሲ ጽህፈት ቤት ባወጣው መግለጫ እንደጠቆመው የዩናይትድ ስቴትሱ አምባሳደር ሰማንታ ፓወርና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በብሩንዲ ሁኔታ ላይ ትኩረት ሰጥተው ተነጋግረዋል። አምባሳደር ፓወር ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በተወያዩበት ወቅት ኢትዮጵያ ባጋጠማት ድርቅና የምግብ ቀውስ ላይ በጥልቅ መስጋታቸውን ተናግረው ኢትዮጵያ ያለባትን ግዙፍ የሰብአዊ እርዳታ አቅርቦት ለማሟላት በምታደርገው ጥረት የሀገራቸው ድጋፍ እንደማይለያት በድጋሚ አረጋግጠዋል። አምባሳደር ሰማንታ ፓወር አክለውም ኦሮሚያ ውስጥ የደረሰው የተቃዋሚዎች ሞት ዩናይትድ ስቴትስን እያሳሰባት መሆኑን ለዶክተር ቴድሮስ የነገሯቸው መሆኑን የሚስዮኑ የፕሬስ መግለጫ አመልክቷል። በኦሮሞ ማህበረሰብ አባላት የፖለቲካና ኢኮኖሚ ጥያቄዎች ላይም የኢትዮጵያ መንግስት ለውይይት እንዲቀመጥ ጠይቀዋል። አምባሳደር ፓወር አክለውም በኢትዮጵያ የነጻና ወገንተኛ ያልሆነ ሲቪል ማህበረሰብን አስፈላጊነት ጠቁመዋል። አምባሳደሯ በጉብኝታቸው ወቅት ከሰባት የኢትዮጵያ ሲቪል ማህበረሰብ መሪዎች ጋር ተገናኝተው የተነጋገሩ ሲሆን ኢትዮጵያ ውስጥ ሲቪሉ ህብረተሰብ መንቀሳቀስ እንዲችልና የዜጎች ተሳትፎም እንዲሰፋ ለማድረግ ጋዜጠኞች፣ የህግ ባለሙያዎችና መንግስታዊ ያልሆኑ ድርጅቶች መሪዎች እያደረጉ ያሉትን ድፍረት የተሞላበት ያሉትን ጥረት አድንቀዋል። እነዚህ የኢትዮጵያ የሲቪል ማህበረሰብ አባላት ሀገሪቱ ውስጥ ያለውን ፈታኝ የፖለቲካ ሁኔታ ተጋፍጠው ይበልጥ ግልጽና አሳታፊ የሆነ ህብረተሰብ እንዲኖር እያሳዩ ላሉት ቁርጠኝነት ማመስገናቸውን የፕሬስ መግለጫው ጠቁሟል። አምባሳደሩ አክለውም ዩናይትድ ስቴትስ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር ለልማትና ለጸጥታ የምትሰጠውን ድጋፍ እንደምትቀጥልና እነዚህ ሶስት ግቦች ተሳስረው እንዲራመዱ ለማድረግ ያላትን ጽኑ ተገዥነት ማረጋግጠዋል። የአምባሳደር ሰማንታ የኢትዮጵያ ቆይታ አስመልክቶ ከመንግስቱ ባለስልጣናትና ከሲቪል ማህበረሰቡ መሪዎች አስተያየቶችን ለማግኘት ጥረት እያደረግ ነን። ያገኘናቸው ማንነታቸው እንዲገለጽ ያልፈለጉ የሲቪል ማህበረሰቡ ተጠሪዎች ከአምባሳደር ፓወር ጋር መሰብሰባቸውንና መወያየታቸውን አረጋግጠው ስለ ስብሰባው ዝርዝር ከመናገር መቆጠብን መርጠዋል። ተጨማሪ ጭብጦችን ለማግኘት ጥረት እናደርጋለን። ተከታትለን ባገኘን ጊዜ ዘንላቸው እንመለሳለን። አምባሳደር ሰማንታ ፓወርና ዶክተር ቴድሮስ አድሃኖም ኢትዮጵያ ሶማሊያ ውስጥ ሰላም ለማስገኘትና በደቡብ ሱዳን ተቀናቃኞች መካከል መግባባት እንዲኖር ለማድረግ እያደረገች ላለችው ጥረትም አድናቆታቸውን መግለጻቸውን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የሕዝብ ዲፕሎማሲ ጽህፈት ቤት ያወጣው ጽሑፍ ጠቁሟል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ካምቦዲያ ውስጥ ከባለሥልጣኖች ጋር ተከታታይ ስብሰባ ባካሄዱበት ወቅት ዋናዎቹ የንግግር ነጥቦች በሰብአዊ መብት ላይ ያላቸው ስጋትና የጋራ ንግድ ጉዳይ እንደነበር ታውቋል። ካምቦዲያ ከዩናይትድ ስቴትስ ጋር የሚኖራትን ግንኙነት መሰረት ፍጻሜ ላይ ለማድረስ በሰብአዊ መብት፣ በአጠቃላይ ነጻነትና በመልካም አስተዳደር ረገድ ማሻሻል የማሳየቷ ጉዳይ ወሳኝ እንደሚሆን ጆን ኬሪ አስገንዝበዋል። የውጭ ጉዳይ ሚኒስትሩ የካምቦዲያ ጠቅላይ ሚኒስትር ሃንሰንና የተቃዋሚ ፓርቲ መሪ ኬም ሶካ ከሚገኙባቸው ባለስልጣኖች ጋር በተናጠል ተገናኝቶ ከተናገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው ይህን ያሉት። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ የህዳሴ ግድብ የውሃ ሙሊት ከግንባታው ሂደትና ምዕራፎች ጋር ይቀጥላል ሲሉ ከግብፅና ሱዳን ጋር በሚደረገው የሦስትዮሽ ውይይት የኢትዮጵያ ቴክኒክ ኮሚቴ ሰብሳቢ ጌዲዮን አስፋው አስታወቁ። ኢትዮጵያ በሁለቱ የፈረንሳይ ኩባንያዎች የሚካሄደው ጥናት እስኪጠናቀቅ ድረስ ሙሊቱን ለማዘግየት ተስማምታለች በሚል የተሰራጨው ዘገባ የተሳሳተ መሆኑንም አብራርተዋል። በኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑትን ኢንጂነር ጌዲዮን አስፋውን አዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ልኳል። በአባይ ወንዝ ላይ በሚገነባው የታላቁ የኢትዮጵያ ሕዳሴ ግድብ ላይ ጥናት እንዲያደርጉ የተመረጡት ሁለት የፈረንሳይ የስራ ተቋራጮች ናቸው። የሚያደርጉት ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላልና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳስሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ሁለቱ ጥናቶች በአስራ አንድ ወራት ውስጥ እንደሚጠናቀቁ ይጠበቃል። የሁለቱ የሥራ ተቋራጮች ጥናት ውጤት አስገዳጅነት እንደማይኖረው ከግብጽና ከሱዳን ጋር በሚካሄደው የሦስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑት ኢንጂነር ጌዶን አስፋው ይናገራሉ። የእነዚህ ጥናቶችን ውጤት ያው የሦስትዮሽ ኮሚቴ የጥናቱን ውጤቶች ካዩ በኋላ ለሚኒስትሮቻቸው የምክር ሀሳብ ያቀርባሉ። እንግዲህ የጥናቱ ውጤት ቀጥታ ወደ ተግባር የሚተረጎም አይደለም። በአሞላሉም ሆነ በረጅም ጊዜ የግድቡን የስራ ማካሄድ ጉዳይ በአማካሪው የሚወሰን አይደለም። ይሄም አሁን የትርጉም ልዩነት አለ ነው መላችን ግን ግልጽ ነው። የተፈራረምነው ነገር የአማካሪው ጥናት ወሳኝ አይደለም። ወሳኝ የሚሆነው የሶስቱ የብሔራዊ ኮሚቴ የሶስትዮሽ ኮሚቴዎች ከጥናቱ ጨምቀው አውጥተው ለየሀገሮቹ የሚያቀርቡት የውሳኔ ሀሳብ ነው ወሳኝነት ያለው። አሁን ብዙ ጊዜ የአማካሪው አስገዳጅ የአማካሪው የጥናት ውጤት በየአገሮቹ ላይ አስገዳጅ ሁኔታ እንዳለው ይነገራል። ይሄ አይደለም። ሂደት አስቀምጠናል። አማካ አስገዳጅ እንዳለ ነው ተስማምታችኋል። ሶስቱ ሀገሮች እንግዲህ እነሱ የሚሉት ጊዜ የአማካሪውን ውጤት በሶስቱ ሀገሮች ላይ አስገዳጅነት አለው የሚል የመጀመሪያ እንደዛ የሚገባቸው እና በብዙ ሚዲያዎች የሚጠቀሰው ያ ነው። ስምምነታችን ግን ያ አይደለም እና የአማካሪውም ጥናት ከመጣ በኋላ ሶስቱ ሀገሮች የቴክኒክ ኮሚቴዎች የውሳኔ ሀሳብ ለየ ሀገሮቻቸው ያቀርባሉ ነው ለአገሮቻቸው አቅርበው ሚኒስትሮቹ ስምምነት ላይ ከደረሱ በኋላ ነው ያሞላ ተግባራዊ የሚሆነው። ምናልባትም በሚኒስትሮቹ እንኳን መግባባት ባይሆን በዓለም አቀፍ ሌሎች ዓለም አቀፍ ታዋቂ ሰዎች ተመርጠው የሚያግባባ ሀሳብ ያቀርባሉ ነው። እና ሂደት አለው። የአማካሪዎቹ እንደወረደ የአማካሪዎቹ ሀሳብ ተግባራዊ ይሆናል ማለት አይደለም። ኢንጂነር ጌዶን እዚህ ላይ እንግዲህ ይሄ የአባይ ግድብ ሲጠናቀቅ የጣናን ሐይቅ ሁለት እጥፍ ወይም ሰባ አራት ቢሊዮን ኪዩቢክ ሊትር ውሃ ይይዛል ተብሎ ነው የሚጠበቀው። ነገር ግን ኃይል ለማመንጨት የግድ እዛ ደረጃ ላይ እስኪደርስ አንጠብቅም የሚል በኢትዮጵያ በኩል እንዳለ ይታወቃል። ቀድሞ ኃይል ማመንጨት እንደሚጀምርም ሲገለጽ ቆይተዋል፣ ግድቡ ከመጠናቀቁም በፊት። ለዚህ ደግሞ የግድ ውሃ መግባት አለበት እና ይሄስ እንዴት ነው የሚሄደው? አሁን ከገለጿቸው ነገሮች አንጻር በተያዘለት ፕሮግራም ይሄዳል። ቀድሞ ኃይል ማመንጨት ይጀምራል ይመስላል። ግድቡ ቅድም እንዳልኩት ከግንባታው ሂደትና ምዕራፎች ጋር ሙሊቱም እንደዛ ነው የሚሄደው እና ለምሳሌ አሁን የተጠቀሰው ቀደም ብሎ የማምረት ጉዳይ ሁለቱ ተርባይኖች የውሃ ኃይል ማመንጫ ሞተሮች በተወሰነ የግድቡ ቁመት ወይም የተወሰነ የውሃው ሙሉ ሳይሆን ግድቡ ሙሉ ሳይሆን በፊት ኃይል ማመንጨት ይጀምራሉ። ይሄ ሁለት ተርባይኖች ብቻ ናቸው። እዚህ ላይ እንግዲህ ጥናቱ ከ11 ወራት በኋላ ይጠናቀቃል ብለዋል። ሁለት ጥናቶች በሁለት የፈረንሳይ ኩባንያዎች የሚጠኑ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጥናቱን በተመለከተ ሲናገሩ ከወራት በፊት ሳይንስ ያስማማናል፣ ፖለቲካው ወደ ጎን ከተተ በጥናቱ ውጤት ላይ መስማማት አንቸገርም የሚል አስተያየት ሰጥተው ነበረ። ምንድነው ዋስትናው? እርስዎ እንደ ባለሙያ ለምሳሌ ጥናቱ ሊያስማ ማሳመ እንደሚችል ሶስቱ ነገሮች የጥናቱ ውጤት ጥናቱ መቼም፣ አንደኛ የተመረጡት አማካሪዎች በዚህ ስራ ረጅም ልምድ ያላቸው ናቸው። የጥናቱ ውጤት ሳይንስን ተከትሎ የሚሄድ ነው። እንግ የተለያዩ መላምቶች ይኖራሉ። በእንግሊዝኛ አሳምሽን የምንላቸው ዋናው ውይይትም የሚሆኑት እነዚህ መላምቶች ወይ አሳምሽን የምንላቸውና ወደ ጥናቱ ወደ ሞዴሉ የሚገቡ መረጃዎች ከያገሩ ተሰብስበው በሦስቱ ብሔራዊ ኮሚቴዎች እየተመረመሩ እና እየተረጋገጡ ነው የሚገቡት። እንግዲህ በእርግጥም የሚሰራው ስራ ሳይንሳዊ ነው። በእኛ መሀል እንኳን በሀገሮቹ መሀል በተለያየ ምክንያት ያለማግባባት ቢደርስ ሌሎች የዓለም አቀፍ ባለሙያዎችም በዚህ የሚገቡበትን ሁኔታ በእንትን ውስጥ ፈጥረናል። እንዴት አገሮቹ ስምምነት እንደሚደርሱ ቅድም እንዳልኩት የአማካሪው ጥናት እንደመጣ የቴክኒክ ሰዎች ያዩታል። የቴክኒክ ሰዎቹ በሚኒስትሮች ይቀርባል። የውሃ ሚኒስትሮች ያዩታል። የውሃ ሚኒስትሮች አንዳንድ ጉዳይ ላይ ስምምነት ባይደርሱ ገለልተኛ የዓለም አቀፍ ባለሙያዎች ደግሞ መጥተው ጉዳዩን አይተው በሳይንሳዊ መንገድ ወደ ስምምነት ያደርሳሉ የሚል ነው። ከዚህ አንጻር ነው ማየት ያለብን ሂደቱንም። ያስማሙናልም የምንለው በዚህ ምክንያት ነው። ጥናቱን በሚያደርጉት የፈረንሳይ ኩባንያዎች ዝርዝር የስራ መመሪያ ላይ ከስምምነት መደረሱን ኢንጂነር ጌዶን አስታውሰዋል። እንደ አውሮፓውያን አቆጣጠር በዚህ በጥር ወር መጨረሻ ደግሞ ኩባንያዎቹ የቴክኒክ ሀሳባቸውን ዝርዝር እንደሚያቀርቡ ገልጸዋል። ኢትዮጵያን ጨምሮ የሶስቱ ሀገራት ብሔራዊ ኮሚቴዎች ካጠኑት በኋላም በቀጣይ ስብሰባ ለፊርማ እንደሚቀርብ፣ ስራውም እንደሚጀመር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ከኢንጂነር ጌዲዮን አስፋው ጋር የተደረገው ቃለ ምልልስ ሰፊ ነው፣ አልተቋጨም። ቀሪውን በሁለተኛው አጋማሽ እናቀርባለን። የዕለቱን አብይ ርዕስ ነበር የሰማነው። ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። የአዲስ አበባና የፍንፍኔ ዙሪያ ዞኖች ከተሞች ማስፋፊያ ዕቅድ ተንተርሶ ከተቀሰቀሰውና በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች ሲያካሂዱ የቆዩት የተቃውሞ እንቅስቃሴ የክልሉ መንግስት እቅዱን መተውን ካስታወቀ በኋላም በአንዳንድ አካባቢዎች አሁንም መቀጠሉ እየተዘገበ ነው። ሰሞኑን በምዕራብ ወለጋ ወረዳ ጉደቱ አርጆ ከተማ በተከናወነ የሰርግ ስነ ስርዓት ላይ በጭፈራው መሀል የተቃውሞ ድምፅ ለማሰማት በማካሄዱ የተነገረለትን እንቅስቃሴ ተከትሎ ተቃውሞውን ለማስቆም የመንግስት ኃይሎች በወሰዱት የኃይል እርምጃ የአንድ ወጣት ህይወት ማለፉንና ሌሎች ሶስት ወጣቶች በጥይቱ ተመተው መቁሰላቸውን የዓይን ማኞች ለአሜሪካ ድምጽ ሬዲዮ ገልጸዋል። በጽኑ ከቆሰሉት ውስጥ አንድ አዛውንት የሚገኝባቸው መሆኑን ጨምረው ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ አንድ የአካባቢ ነዋሪ ተናግረዋል። አሉላ ከበደ ያቀርበዋል። በጣም የሚያሳዝን ነው። ነገሩ የተጀመረው እሁድ አመሻሽ ላይ ነው። ሰርግ ነበር፣ ሰርግ ነበር። በሰርጉ ላይ ወጣቶች፣ ሰርገኞች ማለት ነው፣ የሰርጉን ጭፈራ ይጨፍሩ ነበር። በዛው በሰርጉ ጭፈራ ላይም ደግሞ ብሶታቸውን ያሰሙ ነበር። ኦሮሞ መሬት አይሸጥም፣ ያርሳል፣ ያለማል እንጂ፣ መሬት ኦሮሞ መሬት አይሸጥም የሚል ዘፈን ቀላቅለው ከምሬታቸው የተነሳ ይዘፍኑ ነበር። ይህን እንዲያቆሙ ፖሊስ ሲያስገድዳቸው አላቆሙ ሊያቆሙ ፈቃደኛ አልሆኑም። ጭፈራቸውን ቀጠሉ። ከዛ በኋላ ተኩስ ተከፈተባቸው። ተኩስ የሚከፈተው ሰርጉ ያለበት ቦታ መጥተው ነው ፖሊሶች ወይስ ወጣቶቹ ወደ ሌላ ቦታ ተንቀሳቀሱ? ወደ የትም አልተንቀሳቀሱም። መንገድ ላይ ነበሩ፣ አስፋልት ላይ ጨፍሩ ነበር። በዛው ላይ ነው እንዲያቆሙ ሲያስገድዷቸው ጊዜ አናቆምም ብለው ጭፈራውን ሲቀጥሉ ጊዜ ተኩስ ጀመሩ። ምንድን ነው የተከሰተው? በቀጥታ ወደ ሰዎች ነው የተኮሰው? ወደ ሰማይ ነው የተኮሱት? ለመበተን ምን ተፈጠረ? እስኪ እንገሩን። መጀመሪያ ወደ ሰማይ እየተኮሱ ነበር። ከዛ ወጣቶቹ ጭፈራቸውን ሲቀጥሉ ጊዜ ወደ ወጣቶቹ አነጣጥረው እግር እግራቸውን፣ ሌላውን ሆዱ ላይ እየተኮሱ ይመቱ ጀመር። ከዚያም በኋላ ወጣቶቹ ሊያቆሙ አልቻሉም። ሌላም ኃይል ጠየቁ ከአቅማችን በላይ ነው ብለው ወደ ነቀምት ደወሉና ነቀምት አርባ ሁለት ኪሎ ሜትር ብቻ ስለሚርቅ ወዲያው ደረሱላቸው እና ቀጠሉ፣ ተኩስ ሁሉም ቀጠሉ። ከዛም ወጣቶቹ ተበትነው ወደ የቤታቸው ገቡ። ወደ የቤታቸውም ሲገቡ ቤት ለቤት እያደኑ ወጣቶችን ማደንና መያዝ ጀመሩ። በዛው ምሽት ሰባት ልጆች ቆስለው በከተማ ወደሚገኘው ጤና ጣቢያ ተወስደው ነበር። እዛ ጤና ጣቢያም በጊዜ ሊያክማቸው የቻለ ሰው አልተገኘም ነበር እና ወደ ነቀምት ሆስፒታል በዛው ምሽት መጥቶ የሚወስዳቸው አልነበረም እና እስከ ነጋታው ድረስ ከሰኞ ጠዋት ድረስ ልጆቹ እንደዛው እየተፈቃዩ እዛ አደሩና፣ ሰኞ ነቀምት ሆስፒታል ከደረሰ በኋላ ዘሩን የሚባል አንድ ወጣት እዛው ሞተ። ነቀምት ሆስፒታል እያለ ሞተ። እሱ ሬሳው ዛሬ ወደ አርጆ ጉደቱ ከተማ ነው ተመልሶ ወደ ቀትር አካባቢ ተቀበረ። ሌሎች አሁን ስማቸውን በትክክል አልያዝኩም፣ ግን የቀሩቱ እዛው ነቀምት ሆስፒታል ያሉ አሉ። በተጨማሪም ደግሞ ትናንት ማታ አንድ በጣም የሚያሳዝን አቶ ተስፋዬ ቡልቻ ይባላሉ የሰባ አምስት ዓመት ዕድሜ ሰው ናቸው። በጣም ሽማግሌ ናቸው። ሁለት ወጣት ልጆች አላቸው። ወጣቶቹም አንዱ ጅሬኛ ተስፋ ይባላል። ሁለተኛው ጠካልኝ ተስፋ ይባላል። እና እኚህን ሽማግሌ ከሁለት ወጣት ልጆቻቸው ጋር ከቤት ውስጥ ያለ ሰዓት ሄዱና እንዲወጡ ሲጠይቁ አንወጣም ብለው ቤታቸውን ዘግተው ተኝተው ባሉበት ቤታቸውን ሰብረው ገብተው ጎትተው አወጧቸውና ደበደባቸው። አጥንታቸው እስከምሰበር እግራቸውና እጃቸው እስከምሰበር ሁሉ ድብደባ ደርሶባቸው አሁን ነቀምት ሆስፒታል በሕክምና ላይ ይገኛሉ። መቼ ነው ይህ የሆነው? ምክንያቱ ምንድን ነው? ያን እርምጃ እንዲወስዱ ያደረጋቸው እነኚህ የመንግስት ኃይሎች በዚያው ምክንያት ነው። አንድ ፖሊስ አለ፣ የከተማው ፖሊስ አዛዥ ለሚ የሚባል ፖሊስ አለ። እሱ ሰርጉ ላይ፣ ጭፈራ ላይ የነበሩትን ወጣቶች ቤት ለቤት እየሄደ እየጠቆመ ከዚህ ቤት ነው የእኛው ልጅ ነው ያኛው ልጅ ነው ብሎ እየጠቆመ በምሽትም ወታደሮቹን ይዞ ቤት ለቤት እየዞረ ያስይዛቸው ነበር። ስለዚህ በዛ ምሽት ሊይዟቸው ሲሄዱ ሰዎቹ በዚህ ሰዓት ከቤታችን አንወጣም፣ ነገ ልትጠይቁን ትችላላችሁ፣ በህግ ብለው በህግ አምላክ ብለው እየዳኙ በራቸውን ሰብረው ገብተው ነው እንደዚህ ሰልፉ ላይ ከቆሰሉት ወጣቶች አንዱ ዘሪሁን ጅሬኛ የተባለው ወጣት የቀዶ ሕክምና ከተደረገለት በኋላ በዛሬው ዕለት ህይወቱ ማለፉን ቁስለኞቹ ተወሰዱ የተባሉበት የነቀምቴ ሆስፒታል ምንጮች አረጋግጠዋል። ሟቹን ወጣት ጨምሮ ቁስለኞቹ ከሕክምና በኋላ ከፍተኛ ክትትል ማግኘት ከሚችሉበት የሕክምና መስጫ ክፍል ሳይሆን በሆስፒታሉ መጠባበቂያ ስፍራ ወይም ኮሪደር ላይ እንዲቆዩ መደረጋቸውን ስለ ጉዳዩ የተጠየቁት ባለሙያዎች እንደመለሱትም ቅድሚያ ለሌሎች ሕሙማን እንዲሰጡ የተነገራቸው በመሆኑ ነው ሲሉ እነኚሁ ምንጮች ጨምረው ገልጠዋል። የተቃውሞ ሰልፉንና ደረሱ የተባሉትን ጉዳቶች አስመልክቶ የመንግስት ባለስልጣናትን ምላሽ ለማግኘት የአካባቢውን ፖሊስ አዛዥ መቶ አለቃ አለሚን የአባታቸው ስም አልተገለጠም፣ እንዲሁም የከተማውን ከንቲባ አቶ አብዲሳ ዲሳሳን ለማግኘት በተደጋጋሚ ያደረግነው ሙከራ ወይም ጥረት እስካሁን አልተሳካም። ጥረታችን እንደተሳካ እናቀርባለን። ጥረታችንን እንቀጥላለን። በሌላ ተያያዥ ዜና ከኦሮሚያው እንቅስቃሴዎች ጋር ተዛምዶ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ በቀለ ገርባ ቤተሰብ አባላቶቻቸው እንዲጎበኟቸው መፈቀዱን ቤተሰቦቻቸው አስታወቁ። ቶርባን ከናኑመቱ ደደቤ ኛ ተጌሰ ቱሬ ጉያ ፈዲ የጤና ሁኔታቸውን አስመልክቶ ልጃቸው የገለጹትን አስተያየት ነበር የሰማችሁት። አድማጮች ይህንንም እና ሌሎች የኦሮሚያ አካባቢ የሚደረጉ እንቅስቃሴዎች ተከታትለን መዘገባችን እንቀጥላለን። ከአስር ዓመታት በፊት የወጣውና ጽንስ ማቋረጥን በከፊል ህጋዊ ያደረገው የኢትዮጵያ አዋጅ የበርካታ ሴቶችን ሕይወት እያተረፈ ነው ሲል በዘርፉ ላይ የሚሠራ አንድ መንግሥታዊ ያልሆነ ዓለም አቀፍ ድርጅት አስታውቋል። መሠረቱን ዩናይትድ ስቴትስ ያደረገው አይፓስ ኢንተርናሽናል እንደሚለው ሕጉ ከወጣ በኋላ የመጣው ለውጥ በጉልህ የሚታይ ነው። እስክንድር ፍሬው ያጠናቀረው ዘገባ አለ። ጽንስ ማቋረጥ ወይም በተለመደው አገላለጽ ጽንስ ማስወረድ እንደ ነውር በሚታይባት ኢትዮጵያ ሁሉም በምስጢርና አደገኛ በሆነ ሁኔታ ጭምር ሲከናወን ቆይቷል። ድርጊቱ የበርካታ ሴቶችን ሕይወት መቅጠፉም ከአስር ዓመታት በፊት ለወጣው ሕግ መነሻ እንደሆነ ይታመናል። የሀገሪቱን ፓርላማ ለሁለት በከፈለው የ1997ቱ አጨቃጫቂ ውይይት የጸደቀው ሕግ ተግባራዊ እየሆነ ያለው ግን እንደ ሌሎች ህጎችና አዋጆች ብዙ ሳይነገርለት ሳይወራለት ነው ማለት ይቻላል። ይህም ሆኖ ግን ውጤት እያስገኘ መሆኑ መሰረቱን በዩናይትድ ስቴትስ ያደረገው መንግስታዊ ያልሆነ ድርጅት አይፓስ ኢንተርናሽናል እምነት ነው። ሴቶች ጾታዊና የስነ ተዋልዶ መብቶቻቸውን እንዲጠቀሙ የሚያበረታታው፣ ከጽንት ማቋረጥ ጋር በተያያዘ የሚከሰተውን ሞትና ጉዳት ለመቀነስም የሚሰራው ይኸው ድርጅት ጉልህ ለውጥ መምጣቱን ነው የመሰከረው። ሰሞኑን በኢትዮጵያ ጉብኝት ያደረጉት የድርጅቱ ዋና ስራ አስፈጻሚና ፕሬዚዳንት ጆን ሄዘሪንግተን ትናንት ለጋዜጠኞች በሰጡት መግለጫ ይህንኑ አብራርተዋል። በኢትዮጵያ ካደረግኩት ጉብኝት በመነሳት የተቀናጀ የጽንስ ማቋረጥ እንክብካቤ እንዲኖር ስለተደረጉ ጥረቶችና ስለተገኘውም አስደናቂ ውጤት መመስከር እችላለሁ። የጽንስ ማቋረጥን የተመለከተው ህግ ከመለወጡ በፊት በርካታ ሴቶች ንጽህናው ባልተጠበቀ ፅንስ ማቋረጥ ምክንያት ይሞቱ ነበር። አሁን ህጉ ይፋ ከተደረገ በኋላ ግን ሁኔታው ተቀይሯል። ኢትዮጵያ አደገኛ ከሆነ የፅንስ ማቋረጥ ንጽህናው ወደ ተጠበቀ የፅንስ ማቋረጥ ፊቷን አዙራለች። የበርካታ ሴቶች ሕይወትም እንዲተርፍ ተደርጓል። አይፓስ በተለያዩ የአፍሪካ ሀገራት እንደሚሰራ የገለጹት ዋና ስራ አስፈጻሚው የኢትዮጵያ ተሞክሮ እንደ ስኬት እንደሚወሰድ ጠቁመዋል። የሴቶችን ሕይወት ከማዳን አንጻር ባለፉት አስር ዓመታት የተገኘው ለውጥ ጉልህ መሆኑን ለቪኦኤ ያስረዱት ደግሞ የድርጅቱ የኢትዮጵያ ዳይሬክተር ወይዘሮ ሳባ ኪዳነ ማርያም ናቸው። ከአሁን በፊት ያጋጥማቸው የነበረውን ህመምና ሞት ዳኑ ነው የምናየው። ያ ነው አንዱ መለኪያችን፣ ምን ያህል ዳኑ። ለምሳሌ በዛ ከሄደ አዎ እንግዲህ በፐርሰንቴጅ ነው የምናስቀምጠውና አሁን በሁለት ሺ ከሁለት ሺ አካባቢ ጀምሮ በፈረንጆች ማለት ነው አልተፈለገ እርግዝና የሚሞቱት ሴቶች ከስድስት መቶ ሰባው በመቶ ሺ ውልደት ሰላሳ ሁለት በመቶ ነበር በዚህ ምክንያት የሚሞቱት ሰላሳ ሁለት ነው። አሁን ወደ አስር በመቶ ከመቶ ወርዷል። ይህም ጽንስ ሲያቋርጡ ነው የሚሞቱት። አዎ ብዙዎቹ፣ ምክንያቱም ጥሩ አገልግሎት ስለማያገኙ ሌላ ቦታ ሄደው ተጎርጉረው ወይም ብረት ያስገባሉ ወይም መድኃኒት ይጠጣሉ። እንዲህ እያሉ ከዛ በኋላ ነፍስ ውጪ ነፍስ ግቢ ሲባል ወደ ሆስፒታል ይመጣሉ። አንዳንዶቹ ለማትረፍ ሶስት አራት ወራት ሕክምና እንዲያገኙ ይደረጋሉ። አንዳንዶቹ የሚድኑም አሉ። አንዳንዶቹ ማህፃናቸው ወጥቶ እንዲድኑ ይደረጋሉ። ብዙዎቹ ደግሞ ይሞታሉ። እንዲህ ነበር የሚሆነው። በዚህ እንቅስቃሴ ውስጥ ድርጅታቸው የበኩሉን ድጋፍ እያደረገ መሆኑንም ወይዘሮ ሳባ ይናገራሉ። መንግስት ባወጣው ህጉን ተከትሎ ባወጣው የጤና ፕሮቶኮል በየጤና ጣቢያውና በየሆስፒታሉ እንዴት እንደሚሰራ እንዲያውቁ የጤና ባለሙያዎችን ማስተማር የትሬኒንግ ፓኬጅ አለን። ለ15 ቀን የጽንስ ማቋረጥ፣ ለ15 ቀን ደግሞ የኮንትራሰፕሽን አገልግሎት እንዴት እንደሚሰጡ ሁለቱንን ማቀናጀት ስላለብን ኮንትራሰፕሽን ሲሉ የወሊድ መከላከያ መከላከያ ማለት ነው፣ እናስተምራለን። ከዛ በኋላ ደግሞ እንዴት እንደምንከታተላቸው እንደምናግዛቸው ማለት ነው አገልግሎቱን በሚያቋቁሙበት ጊዜ ምን ማድረግ እንዳለባቸው የምንከታተልበት ያው የመንግስቱን ፕሮቶኮል ተከትለን ስርአቶች አሉን። እናግዛቸዋለን። በየጤና ተቋሙ ደግሞ እንዴት አገልግሎት መሰጠት እንዳለበት እናግዛለን። ቴክኒካል እርዳታ እንሰጣለን። የአይፓስ ኢንተርናሽናል ዋና ስራ አስፈጻሚና ፕሬዚዳንት ጆን ሄዘሪንግተን በኢትዮጵያ ቆይታቸው የተለያዩ የጤና ተቋማትን መጎብኘታቸው ከባለስልጣናት ጋርም መገናኘታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ኤርትራ እናመራለን። የኤርትራው ፕሬዚደንት ኢሳያስ አፈወርቂ መንግስታቸው በልዩ ልዩ አገር ውስጥ ጉዳዮች ዙሪያ በሚከተላቸው ፖሊሲዎች ላይ ማብራሪያና ገለጻ አደረጉ። የፕሬዚዳንቱ ገለጻና ማብራሪያ ባለፈው 2015 ዓ ም የተገኙ የልማት እድገቶችና ውጤቶችን እንዲሁም በአሁኑ 2016 ዓ ም የተያዙ እቅዶችንም እንደሚያጠቃልል ተነግሯል። በኤርትራ ቴሌቪዥንና ድምፅ ሐፋሽ ሬዲዮ በተላለፈው የፕሬዝደንት ኢሳያስ ገለጻ ላይ የተጠናቀረውን ዘገባ አዲሱ አበባ ያቀርበዋል። ኤርትራ አዲስ ባወጣችው ናቅፋ ላይ ፕሬዚዳንት ኢሳያስ ባደረጉት ገለጣ አዲሱ ኖት ከመውጣቱ አስቀድሞ አስፈላጊው መሰናዶና ዝግጅት መደረጉን አስመልክተው እንዲህ ብለዋል። ቅርፃዊ ቁጠባዊ ምትዕራይ ንምምፃእ ዝዓለመ ነዚ ምትዕራይ እዚ አላማው የምጣኔ ሀብት ይዞታውን ለማስተካከል ተብሎ ሲሆን ይህን አሰራር ለማገዝ ከሚችሉ መሳሪያዎች አንዱ ደግሞ ገንዘብ ነው። ሁሉም የምጣኔ ሀብት ጉዳይ ገንዘብ በመቀየር ይስተካከላል ማለት አይደለም። ያ ግን እንደ መጀመሪያ እርምጃ ሆኖ ሌሎች ብዙ የተዛቡ ጉዳዮችን ለማስተካከል ይቻላል። የአዲስ ናቅፋ መውጣት ለአገሪቱ ኢኮኖሚ አዲስ ተአምር ይፈጥራል ማለት አለመሆኑን ቀደም ሲል እንደተናገረው አበክረው የተናገሩት ኢሳያስ፣ ዳሩ ግን መንግሥት ኢኮኖሚውን ለማሳደግ ተጨማሪ ጥረት ያደርጋል፣ ዋስትናም ይሰጣል ብለዋል። ፕሬዚዳንት ኢሳያስ ስለ ኢትዮጵያ ሕዳሴ ግድብም ይህን ብለዋል። አነ ብአጠቃላይ ቁርዑ ዘይኮነ ብቆንዱ በአጠቃላይ ግልጽ ያልሆነ መጀመሪያውኑ ለፖለቲካዊ መሳሪያ ተብሎ የተጀመረ ነው። ቢመሰረትም ባይመሰረትም የሚያስከትለው አንድምታ በዋናነት በዋናነት ተጎጂ ወገን የኢትዮጵያ ሕዝብ ስለሆነ ያለቀለት ጉዳይ ነው። ሰዓቱም ደርሷል። ማለቁም አይቀርም። ከዓመትና ሁለት ዓመት በኋላ ስራ ይጀምራል፣ ይቆማል፣ ይተከላል። ይህን እንደ እውነታ መቀበል ያለብን ጉዳይ ነው። ነገር ግን እንደ እውነታ ከመቀበል በኋላስ እኔ በበኩሌ ካለ ስብሰባ እየተደረገ ስሜት በተሞላበት ነገ ዛሬ ያልቃል ከማለት በስተቀር ቁም ነገሩን እንደምንገልጸው መረዳት ያለብን ጉዳይ ነው እኛ በተለይ እኔ በቅርብ የተከታተልኩት በቅርብ የተከታተልኩት ጉዳይ ነው። የኤርትራ ሕዝብ በደንብ የሚያውቀው ጉዳይ ነው። ይህ ፕሮጀክት ሲጀመር እንዴት እንደተጀመረ ስለምናውቅ አሁን የሚያነጋግር ያለው ጉዳይ ለሕዝብ ግንኙነት ማለትም ለፖለቲካ ፍጆታና ጊዜ ለመግዛት የሚደረግ ነው። የሚከተለውን ችግርና ጉዳት ግን ሰፋ አድርጎ የሚያናግርበት ደረጃ አልደረሰም። ባለፈው ዓመት የነበረው ድርቅና የአዝመራ አለመሳካት መላውን የአፍሪካ ቀንድ እንደጎዳ ይታወቃል። ከዚህ አኳያ ኤርትራ ውስጥ ስለነበረው የምግብ ሁኔታ ፕሬዚዳንት ኢሳያስ ይህን ተናግረዋል። የፕሬዚዳንት ኢሳያስ ንግግር በቴክኒክ ምክል ሰማም፣ ትርጉሙ ግን እንዲህ ይነበባል ችግር የለም ስል ማጋነን እንዳይመስል እንጂ ባለፉት አመታት ጥሩ ዝናብ ስለነበረ ብቻ ሳይሆን አሰራራችን ይጠቅምናል ብለን ተዘጋጅተን ስንሰራ የከረምነው ሌሎች አገሮች ለአምስትና ለአስር አመት መጠባበቂያ የሚሆን ይዘው በመቆየት ሰዎች ሲሪባቸው ማደል ቢጀምሩም እኛ እንደነሱ አይነት ሁናቴ ላይ ነገሮች ሳይደርሱ ችግር እንደሚመጣ ግምት ውስጥ በማስገባት ችግሮችን ለመወጣት የሚያስችሉን ዝግጅቶች አድርገን ችግሩን ለመወጣት ዝግጁ መሆናችን ስላለብን ይህ አሰራር ጥሩ ልምድ ያካበትንበት ስለሆነም ጭምር እስካሁን የሚያሳስብ ሁናቴ አልታየም። ፕሬዚዳንቱ በአገር ጉዳዮች በዓለም አቀፍ ዙሪያ የተለያዩ ነጥቦችን አንስተዋል። በመጨረሻም ስለ ውጭ ፖሊሲያቸው ሲናገሩ ከሳውዲ አረቢያ ጋር ስለጀመሩት ጸረ ሽብር ትብብር ማለትም የመን ውስጥ ያሉትን ሽምቅ ተዋጊዎች ለመውጋት ስላለው ቅድም እንዲህ ብለዋል። ሀገራት ናይ ዞባ መንግስታት ናይ ቲ ዞባ አውራተን ዝያደ ሓላፍነት ክስከማ ዝግብአን ንርግኣት ናይ ዝከባቢ በዚህ አካባቢ የሚገኙ ሀገሮችም ሆኑ መንግስታት ዋና ኃላፊነት መሸከም የሚገባቸው አካሎች የአካባቢውን መረጋጋት ለማረጋገጥ ግጭት ሲያስከትሉ ወይም ሊያስከትሉ በሚችሉ መንስኤዎች ላይ እርምጃ መውሰድ ነው። እንደዛም ስለሆነ አዋጅ ከተደረገባቸው የጸረ ሽብር ውሎች ውስጥ እስካሁን ምንም ለውጥ ያላየንባቸው አዋጆች የአካባቢው አገሮች የሚያደርጉት ጥረት ስለሚያዋጣ ከሳውዲም ሆነ ሌሎች በዚህ አካባቢ ከሚገኙ ሸሪኮቻችን ጋር ግባችንን ለመምታት በአንድ ላይ ሆነን የምንሰራበት ጉዳይ ነው። ይህ በሳውዲ የወጣው የጸረ ሽብር ትብብር ከታላላቅ ሌሎች መደቦች ውስጥ አንድ ትንሽ መደብ ማለት ነው እንችላለን። ፕሬዚዳንት ኢሳያስ በኤርትራ ስላለው ከፍተኛ የመኖሪያ ቤት እጥረትም ተናግረዋል። መንግስታቸው እጥረቱን ከሌሎች ሸሪኮች ጋር በማድረግ በአሁኑ ወቅት በከተማም ሆነ በገጠር የሚታየውን የከፋ የቤት እጥረት አንድ እልባት እንደሚሰጠው ተናግረዋል። መንግስት በፖለቲካው ዘርፍም ብዙ ያቀደው እንዳለ የተናገሩት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በቀጣይነትም በተለይ በክልላዊና ዓለም አቀፋዊ ጉዳዮች ዙሪያ ትኩረት አድርገው ለሕዝቡም ገለጻ እንደሚያደርጉ ተናግረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅት ነው። አሁን ሰዓቱን ለማስታወስ 3 ሰዓት ከ35 ደቂቃ ነው። ወደ አጫጭር የማጠቃለያ ዜናዎች እናልፋለን። አዳነች ፍሳዬ። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኢራን ወሳኝ ሚናዋን ያሉትን በመካከለኛው ምስራቅ ሰላም ለማውረድ የአሸባሪነት መስፋፋትንና የመሳሪያዎች ሽግግርን ለማቆም እንድትጠቀምበት ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ጥሪውን ያቀረቡት ከኢራኑ ፕሬዝደንት ሐሰን ሩሃኒ ጋር ዛሬ በቫቲካን ለ40 ደቂቃዎች ያህል ዝግ ስብሰባ ባካሄዱበት ወቅት ነው። ከስብሰባው በኋላ የወጣ የቫቲካን መግለጫ ኢራን በመካከለኛው ምስራቅ ፖለቲካዊ መፍትሄ ለመፈለግ በተለይም አሸባሪነትንና የመሳሪያ ሽግግርን ለማቆም ያላት ጠቃሚ ሚና ስላለው ጉዳይ አንስቷል። ሰ ሊቃነ ጳጳሳቱ ከሶስት ዓመታት በፊት ገደማ ከተመረጡበት ጊዜ አንስቶ ግጭቶችን ለመፍታት የሚያስችለው ተመራጭ መንገድ መነጋገርና ሽምግልና ነው በሚል ነጥብ ላይ ጫና ሲያደርግ ቆይተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርገይ ላቭሮቭ ሩሲያ የሶሪያው ፕሬዝደንት ባሽር አልአሳድ ከስልጣን እንዲወርዱ አልጠየቀችም፣ የፖለቲካ ጥገኝነት እንደምሰጣቸውም አልተናገረችም ሲሉ ዛሬ አስታውቀዋል። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገራለን። ቀዳሚው ከኢንጂነር ጌዲዮን አስፋው ጋር የተደረገው ቃለ ምልልስ ሁለተኛ ክፍል ነው። ቀደም ሲል እንዳቀረብነው የህዳሴ ግድብ የውሃ ሙሊት ከግንባታው ሂደትና ምዕራፎች ጋር ይቀጥላል ሲሉ ከግብፅና ሱዳን ጋር በሚደረገው የሶስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ጌዲዮን አስፋው አስታውቀዋል። ኢትዮጵያ በሁለቱ የፈረንሳይ ኩባንያዎች የሚካሄደው ጥናት እስኪጠናቀቅ ድረስ ሙሊቱን ለማዘግየት ተስማምታለች በሚል የተሰራጨው ዘገባም የተሳሳተ መሆኑን አብራርተዋል። ኢንጂነር ጌዲዮን አስፋውን ያነጋገራቸው እስክንድር ፍሬው ነው። ወደ ውይይቱ እንለፍ። የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሚኒስትሮች የካርቱም ስብሰባ የተካሄደው ከአንድ ወር በፊት ነው። የዚህ ስብሰባ አንድምታና ውጤቶች ግን የአንዳንድ ወገኖች መነጋገሪያ ሆነው ቀጥለዋል። በወቅቱ እንደተገለጸው ሚኒስትሮቹ በሁለት ጉዳዮች ላይ ከስምምነት ደርሰዋል። የመጀመሪያው በታላቁ የኢትዮጵያ ህዳሴ ግድብ ላይ የተጽዕኖ ጥናቶች በሚያደርጉት አማካሪ ድርጅቶች ማንነት ላይ መስማማታቸው ነው። ባለፈው መጋቢት ወር የሶስቱ ሀገራት መሪዎች በካርቱም የተፈራረሙትን የመርህ ስምምነት ለማስፈጸም መስማማታቸው ደግሞ እንደ ሁለተኛ ስምምነት ተጠቅሷል። ይሄው ሁለተኛው ስምምነት የአንዳንድ ወገኖች በተለይም የግብጽ የመገናኛ ብዙኃን ትኩረት መሆኑ ታይቷል። አስራ አንድ ወራት የሚፈጀው የአማካሪ ድርጅቶቹ ጥናት እስኪጠናቀቅ ድረስ ኢትዮጵያ ግድቡን ላለመሙላት መስማማቷንም እነዚሁ የመገናኛ ብዙኃን ጠቁመዋል። ከግብጽና ከሱዳን ጋር በሚካሄደው የሶስትዮሽ ውይይት የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌደውን አስፋው ግን ስምምነቱ የግድቡን ሙሊት እንደማያስቆም ለቪኦኤ ያስታውቀዋል። መር ስምምነቱ ተራ ቁጥር አምስት እንደሚለው እሱን ነው። ብዙ ጊዜ ሚዲያዎች ተሳሳተ ትርጉም የሚሰጡት በዛ ላይ ሶስት ሀገሮች የተፈራረሙት የሚለው አንደኛ የውሃ አሞላሉን ጉዳይ በተመለከተ የአሞላሉን ሁኔታ በጥናቱ የሚወሰን ቢሆንም ፌዝ ጋር ከግንባታው ምዕራፎች ጋር አብሮ ይሄዳል የሚል ስምምነት ነው ያለን። የህዳሴ ግድብ የግንባታው ምዕራፎች እና የሙሊቱ ምዕራፎች በተከታታይ ነው የሚሄዱት ለተወሰኑ አመቶች ማለት ነው። ስለዚህ ግንባታው በተካሄደ ቁጥር ሙሊቱም ቀስ በቀስ ከግንባታው ጋር ይሄዳል። ይህንን በመዝለል ነው ከጥናቱ ጋር ብቻ አያይዘው ትርጓሜ የሚሰጡት እንጂ ይሄ ስምምነት ውስጥ በግልጽ የተቀመጠ ነው። በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲና በሱዳኑ ኦማር ሐሰን አልበሽር መካከል ባለፈው መጋቢት የተፈረመው ስምምነት አጠቃላይ የመርህ ስምምነት መሆኑን ኢንጂነር ጌዴዎንን አስታውሰዋል። አንዳንድ ወገኖች ደግሞ አጠቃላይ ስምምነቶችን በራሳቸው መንገድ ሊተረጉሙ እንደሚችሉ አስረድተዋል። የአጠቃላይ ስምምነቶች ሁልጊዜ አጠቃላይ ስምምነቶች ወደ ተግባር በሚካሄድበት ጊዜ አሁን እንደተባለው የተለያዩ አካላት ፈራሚዎች አካላት እንደሚመቻቸው የሚተረጉሙበት ሁኔታ ይፈጠራል። ምክንያቱም እነኛ አጠቃላይ ስምምነቶች በጣም ወርደው ዝርዝር ሆነው ሊቀመጡ አይችሉም። መርህ ናቸው። በመርህ ደረጃ ነው። መርህን ደግሞ ወደ ተግባራዊ ለማውረድ በሚሞከርበት ጊዜ የተወሰነ የትርጉም ልዩነት ሊኖር ይችላል። እንግዲህ የቴክኒክ ሰዎች ዋና ኃላፊነታቸው ይህን የትርጉም ልዩነት በማጥበብ ወደ መርሁ አቅጣጫ የመውሰድ ነው። ለዚህ ነው የቴክኒክ ሰዎች ሲገናኙ ስብሰባችን አሁን ወደ አስረኛ መድረሱ ነው። አስረኛ ስብሰባ ነው የሚቀጥለው። በቀላሉ ስምምነት ላይ አይደረስም። እንዲያው እዚህ ላይ ለማስታወስ የምፈልገው የወሰን አለፍ ወንዞች ጉዳይ የአንድ መንግስት ወይም የአንድ ትውልድ ጉዳይ አይደለም። እንደሚታወቀው አሁን ግብጾችና ሱዳኖች በ59 በ29 የፈረሙትን ለ60ና ለ80 ዓመት እሱን እየጠቀሱ ነው መብታችን እያሉ የሚከራከሩት። ስለዚህ ዛሬ የምንፈርመው ውለታ በቴክኒክ ደረጃ ሆነ በፖለቲካ ደረጃ የምንፈርመው ኢትዮጵያን ግዴታ ውስጥ የሚከትና ቀጣይ ትውልዶቹንም ግዴታ ውስጥ እንዳይከት ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ውይይታችን ረጅም ጊዜ ነው የሚፈጀው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ 74 ቢሊዮን ኩቢክ ሊትር ወይም የጣና ሐይቅን ሁለት እጥፍ የሚሆን ውሃ እንደሚይዝ ይጠበቃል። ኃይል ማመንጨት ለመጀመር ግን ግድቡ በዚህ ደረጃ እስኪሞላ አይጠበቅም። የቴክኒክ ኮሚቴው ሰብሳቢ እንዳብራሩትም ሁለት ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ማመንጨት ይጀምራሉ። በግድቡ እንደሚኖረው የውሃ ከፍታ መጠን ከ216 ሜጋዋት ተነስተው 750 ሜጋዋት ሊደርሱ እንደሚችሉ ነው ያመለከቱት። እናም የአማካሪ ድርጅቶቹ ጥናት ባይጠናቀቅም ይህ የውሃ ሙሊት እንደማይቋረጥ ነው የጠቀሱት። አዎ የሚያጠራቅመው ውሃ በሁለቱም ሀገሮች የሚያውቁት ጉዳይ ነው፣ ከ3.5 እስከ 4 ቢሊዮን ሜትር ክብ ውሃ ነው። እነኝህን ለማንቀሳቀስ የሚያስፈልገው በጣም ከአባይ አማካይ ፍሰት 10 በመቶ የማይሞላውን ነው። ስለዚህ የእነኚህ ስራ መጀመር የሁለቱ ተርባይኖች ስራ መጀመር በታችኛው ላይ ምንም የሚያስከትለው ለውጥም የለ። በፍሰቱም ላይ እንትን የለም። በሁለቱ ተርባይኖች ወጥቶ የሚፈስ ነው። ያም ቢሆን በግድብ ውስጥ የሚጠራቀመው ውሃ እንዳልኩት ከአባይ አማካይ ዓመታዊ ፍሰት 10 በመቶ የማይሞላ ከአራት ቢሊዮን በታች የአድሚት ነው። ለዚህ ነው ብዙም እንደ ትልቅ ነገር የማይታየው፣ ለዚህ ነው። ስለዚህ ማምረት መጀመራቸው የማይቀር ነው። ጥናቱ ባይጠናቀቅም ይሄ ምንም በፍሰቱም ላይ ልዩነት አያመጣም። በእቅዱ መሰረት በእንግሊዘኛው አርሊ ጄኔሬሽን የሚሉት ወይም ቀደም ብሎ ሀይል የማመንጨት ሁኔታ ፕሮጀክቱ ባለው እቅድ መሰረት የሚሄድ ነው። ጥናቱን የሚጠብቅም አይደለም። በሁለቱ የፈረንሳይ ስራ ተቋራጮች የሚካሄደው ጥናት የግድቡን ግንባታ ለአንድ ሴኮንድ እንኳን እንደማያስቆም የኢትዮጵያ ባለስልጣናት ተናግረዋል። የግድቡ ግንባታ እስካሁን 50 በመቶ መጠናቀቁንም ይፋ አድርገዋል። ከግብፅና ከሱዳን ጋር በሚካሄደው የሶስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ከሆኑት ኢንጂነር ጌዲዮን አስፋው ጋር ያደረግኩትን ውይይት ቀጣይ ክፍል በሁለተኛው የስርጭት አጋማሽ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ ሐኪሞን ይጠይቁ እናመራለን። የአድማጮችን ጤና ነክ ጥያቄዎች የሚያስተናግደው ሳምንታዊ ቅንብር ሐኪሞን ይጠይቁ ተከታታይ ቅንብር በሰውነት ውስጥ የደም መጓጎል የሚያስከትልባቸውን ሁኔታዎችና የህክምና አማራጮች ይመለከታል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን በዚሁ በዩናይትድ ስቴትስ የዊስኮንሰን ማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያው ዶክተር ግርማ ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያነጋገራቸው። እንደምናላችሁ የዘውትር አድማጫችሁ ነኝ። ሐኪሙን ይጠይቁ ፕሮግራማችሁ ላይ ጥያቄ ለመጠየቅ የምደውለው ባለፈው ዶክተር ግርማ የደም ስር ቀዶ ጥገና የነበሩትን አቅርባችኋቸው ስለነበር እባካችሁ፣ አሁንም ደግሞ ቫሪኮስ ወይንም ደግሞ እግር ላይ ጥቁር ደም ከምን ይመጣል? ከዘር ወደ ዘር ይተላለፋሉ? ይ መዳንስ ይቻላሉ? ይ ብላችሁ እባካችሁ ብታማክሩልኝ። አመሰግናለሁ። ዶክተር ግርማ ቀደም ብለው የሰሟቸው ስማቸውን ያልገለጹት አድማጫችን ከዚህ ከዋሽንግተን ዲሲ ያነሷቸውን ጥያቄዎች በቅደም ተከተል እንመለከታለን። ለመሆኑ የእግር ደምስሮች ማበጥ በምን ወይም እንዴት ይከሰታል? ጥሩ ነው። የቫሪኮስ ቬይን ማለት እንግዲህ ደምን ወደ ልብ የሚመልሱት ደምስሮች ቬይን ይባላሉ። የነዛ ደምስሮች መስፋት ነው እና በአንድ ቦታ ላይ ሳይዛቸው ይጨምርና ተለቅሉና ይለጠጡና ይታያሉ። እንግዲህ ደም ስሮች በተለይ ቬይኖች ከእግር ወደ ልብ ነው ደም መውሰድ ያለባቸው እና አንድ ሰው በሚቆምበት ጊዜ እንግዲህ እንደምታስቡት ግራቪቲ ያው ደሙን ወደ ታች ስለሚስብ እነዚህን ደም ስሮች ሊለጥጣቸው ይችላል። ለረጅም ጊዜ መቆም በስራ ምክንያት በተለያየ ለረጅም ጊዜ መቆም በስራ ምክንያት በአብዛኛው የእንደዚህ አይነት የቫሪኮዝ ቬይን መንስዮ ምን እንደሆነ አይታወቅም። ግን የምናውቀው እንድናቸው አንደኛ ሴቶች ላይ ወንዶች የበለጠ ይታያል ይሄም ቁጥሩ ሲታይ ሁለት ሴት ላይ ሲል አንድ ወንድ ላይ ይታያል አይነት ነው ሬሾ ከዛ በተረፈ ደግሞ እንግዲህ ይህንንም አስመልክቶ ምናልባት ሆርሞኖች ሚና ይጫወቱ የሆነ የሚለውም ጥያቄ አለ ሶስተኛው ነገር ደግሞ በዘር ውስጥ ብዙ ሰዎች በቫሪኮዝቬይን የመታመም ሁኔታ ይታይባቸዋል። ስለዚህ ጄኔቲክም ሁኔታ እንግዲህ በዘር የመተላለፍ ሁኔታ የመተላለፍ ሁኔታ አለው ማለት ነው። ሌላው ሶስተኛ ነው። አራተኛው ምክንያት ደግሞ አልፎ አልፎ እነዚህ ቬኖች ውስጥ የደሙን ግፊት ሊጨምር የሚችሉ ሁኔታዎች ነገሮችን ያባብሳሉ። ለምሳሌ በእርግዝና ወቅት እንግዲህ ያው ማህፀን ስለሚያደግና ስለ ትልቅ ሲሆን በሚሆንበት ጊዜ ቬኖቹን ስለሚጫናቸው ያ ጭነት ምን ይፈጥራል? ቬኖቹ ደምን ወደ ልብ እንደፈለጉት በቀላሉ ለማንሸራሸር ሳይችሉ ሊቀሩ ይቀሩና ግፊቱ የደሙ ግፊት ስለሚጨምር ያ ደም ስሮቹን ትንሽ እንዲለጠጡ የሚያረጋቸዋል ማለት ነው። ስለዚህ ለመመለስ ያህል ባጭሩ፣ በአብዛኛው ምክንያቱ አይታወቅም፣ ግን የዘር ጉዳይ አለበት። ከዛ በተረፈ ብዙ ጊዜ እንደዚህ ሴቶች ይያዙበታል። ከዛ ሌላ ደግሞ ብዙ ጊዜ ለረጅም ሰዓት የሚቆሙ ሰዎች በዚህ ነገር ይዘው ይጋለጣሉ። አድማጫችንም ሌሎችም ጥያቄዎቻችን ይሄ ሁኔታ በሕክምና ይረዳለሁ የሚል ጥያቄ አንስተዋል። የተለያዩ ሕክምና አማራጮችም ሊኖሩ ስለሚችሉ ለዚህ ህመም የተጋለጡ ሰዎች በየደረጃው ምን አይነት የሕክምና አማራጮችን ሊወስዱ ይችላሉ? በእርግጥስ ሙሉ በሙሉ መዳን ይቻላል? የተለያዩ የሕክምና አማራጮች አሉ። አንደኛው ዋናው መሰረታዊ ሁሉ ሰው ማድረግ ያለበት በእንግሊዝኛው ኮምፕሬሽን ስቶኪንግስ የሚባለው ማለት እነዚህ የሚለጠጡና ጥብቅ አድርገው የሚይዙ ካልሲዎች አሉ። በነዛ መረዳት ይቻላል። እነዚህ ካልሲዎች ደግሞ በተለያየ የግፊት መጠን ነው የሚመጡት። ከጉልበት በታች ሊሆኑ ይችላሉ፣ ከጉልበት በላይ ሊደርሱ ይችላሉ እና ይህ እንግዲህ የአሜሪካን ሀገር ለእያንዳንዱ ግለሰብ እንደ እግሩ መጠን ሳይዝ ተለክቶ ነው የሚሰጠው። ስለዚህ እንግዲህ ይሄ አጥብቆ የሚይዝ የካልሲ አይነት እንግዲህ የመጀመሪያው ደረጃ የሕክምና መፍትሄ ነው። በዚህ በሱ መልኩ ብዙ ሰው ሊረዳ ይችላል። እና ይሄን ሲደረግ ምንድን ነው የሚረዳቸው ያለውን ግፊት እንዲቀንስና ሄዶ ከሰዓት በኋላ ብዙ ሰዓት ከቆሙ በኋላ እግር እብጠትን መከላከል ይችላል። የሚመጣውን የህመም ስሜት ለመቀነስ ይችላል ማለት ነው። ከዚህ ሌላ ሁለተኛው መንገድ ደግሞ ያው ቀዶ ህክምና የሚደረግ ህክምና አለ። ይሄ ህክምና በአሁኑ ወቅት በሁለት የተለያዩ መሳሪያዎች ነው የምናስወግደው ነውን አንደኛው በሌዘር የተመረኮዘ ነው። ምንድን ነው የምናደርገው? ዋናውን ትልቁን የተለጠጠውን ቬይን ወይም የደም ስር በሌዘር ሊዘጋ እናደረገዋለን እና ሲዘጋ በዛ ቬይን የሚመጣው ደም ሌላ መንገድ ፈልጎ እንዲሄድ ይደረግና የመለጠጥና የማሳበጥ ስሜቱን ይቀንሳል ማለት ነው። ሁለተኛው መንገድ ደግሞ በእንግሊዝኛው ራዲዮ ፍሪኩንሲ ይባላል። እሱም ቢሆን ምንድን ነው እንደዚሁ ደም ስር ውስጥ የሚገባ ካተተር ነገር ሆኖ ከፍተኛ ቴምፕሬቸር፣ ሙቀት ይፈጥርና ያ ሙቀት ዘይኑ እንዲዘጋ ያደርገዋል እና በእነዚህ ሁለቱ የቀዶ ሕክምና መንገዶች ብዙ ሰው ይረዳል። እንደዚህ አይነቱ ቀዶ ሕክምና ደግሞ ሆስፒታል የሚያስተኝ አይደለም። ወደ ቤት ወዲያሁኑ በሁለት ሶስት ሰአት ውስጥ ወደ ቤት ሰው ይመለስ ይችላሉ። ሶስተኛው መንገድ ደግሞ አንዳንድ መድኃኒቶች አሉ ቬይኖች ውስጥ ቀጥታ የምንወጋቸው። እነዚህ መድኃኒቶች በእንግሊዝኛ ስክለሮተራፒ ይባላሉ። እነዚህ መድኃኒቶች ምንድን ነው የደም ስሩ ራሱ እንዲቆጣ ያደርጉና ከዛ ደምስሩ በዛ ቁጣ ምክንያት ራሱን ሊዘጋ ይችላል እና እንግዲህ እንደሱ አይነቱ ደግሞ ሕክምና ብዙ ጊዜ ለትላልቅ ቬኖች አይሆንም። ግን እነዚህ በትናንሹ ለሚታዩ ጠቆር ላሉ እነዚህ ስፓይደር ቬን ለሚባሉ በጣም ትናንሽ ለሆን የደም ስሮች ጥሩ አማራጭ ነው እሱ ደግሞ፣ እና እሱም ቢሆን በቢሮ ነው የሚደረገው ሆስፒታል የሚያስገባ ነገር አለ። ዶክተር ግርማ፣ በእነኚህ ሕክምናዎች ሙሉ በሙሉ መዳን ይቻላል ወይስ በየደረጃው የተለያዩ ውጤቶች ይጠበቃሉ? በየደረጃ የተለያዩ ውጤቶች ይጠበቃሉ። ግን በአብዛኛው በአብዛኛው በጨረርም ሆነ በጠበት ገና ከታክሙት በኋላ ብዙዎቹ ሰዎች ወደፊት ደግሞ ሌሎች በይኖች እንደገና ቫሪኮት ሊሆኑባቸው ስለሚችሉ ይሄን የሚለጠጠውን ካሲ በተቻላቸው መጠን እንዲያደርጉ ይመከራሉ። ግን በአብዛኛው ይህ የሰርጀሪ ወይም የጨረር ህክምና ከተደረገ በኋላ እነዚህ በትላልቁ የሚታዩት ዘይኖች ስለሚጠፉ ኮዝሜቲክ ወይም በሚታዩበት ጊዜ ያው ጥሩ ጥሩ ሊሆን ይችላል። ለረጅም ጊዜ ሊጠፋ ይችላል። ግን ከአስር ከአስራ አምስት ከሀያ አመት በኋላ አንዳንድ ዘይኖች እንደገና መምጣታቸው አይቀርም። ስለዚህ ሙሉ በሙሉ በሽታ ይጠፋል ማለት አይቻልም። ታችን ይቀጥላል። ከመጨረሻው ቅንብር ላይ ነን። በኢትዮጵያ በአሁኑ ዓመት የተከሰተው ድርቅ ከ1977ቱ የሚወዳደር እንደሆነ የተባበሩት መንግሥታት ድርጅት አስታውቋል። ሆኖም ያደረሰው ጉዳትና የምጣኔ ሀብት ተጽዕኖ አነስተኛ እንደሆነ የድርጅቱ ባለሥልጣን ገልጸዋል። ያለፈው የአውሮፓውያን ዘመን 2015 የዓለም የምጣኔ ሀብት እድገት ከተጠበቀው በታች እንደነበረ ዛሬ አዲስ አበባ ይፋ የሆነው ጥናት ጠቁሟል። የቀጣዩ አንድ ዓመት የምጣኔ ሀብት እድገት ግን የተሻለ እንደሚሆን ተተንቢዋል። በዚህም መሰረት የአፍሪካ አህጉር በአማካይ በአራት ነጥብ አራት ከመቶ ያድጋል ተብሎ ይጠበቃል። መለስካቸው አመሐ ዝርዝሩን ከአዲስ አበባ አድርሶናል። በተባበሩት መንግስታት ድርጅት በየስድስት ወሩ የሚወጣው የዓለም ምጣኔ ሀብታዊ ሁኔታና አቅጣጫዎቹ ዘገባ ዛሬ አዲስ አበባ በሚገኘው በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲደረግ በ2015 ዓለም አቀፉ ምጣኔ ሀብት እንቅፋት እንዳጋጠመው ነው የሚናገረው። ዘገባው ገና ሲጀምር ባለፈው ዓመት አጋማሽ ላይ የዓለም አቀፉ አጠቃላይ ምርት በ ስምንት በመቶ እንደሚያድግ ተተንብዮ የነበረ ቢሆንም መጨረሻ ላይ የተገኘ ውጤት ግን ሁለት አራት በመቶ ብቻ ሆኗል። ይላል የዘገባውን ይዘት በአዲስ አበባ ለጋዜጠኞች ያባሩት በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚክ ፖሊሲ ዲሬክተር አደም ኤል ሂራይካ በአሁኑ ጊዜ በኢትዮጵያ የተከሰተው ድርቅ በሀገሪቱ ምጣኔ ሀብታዊ እድገት ላይ ያሳደረው ተጽዕኖ ምን ሊሆን እንደሚችል የተጠየቁት ኤል ሂራይካ ያሳደረው ተጽዕኖ የማያጠራጥር እንደሆነ ገልጸዋል። በኢትዮጵያም ሆነ በሌሎች አንዳንድ የምስራቅ አፍሪካ ሀገሮች በተከሰተው ድርቅ ምክንያት ወደ ድህነት አዘቅት የሚወርዱ የዕለት ደራሽ እርዳታ የሚፈልጉ ሰዎች ቁጥር በየጊዜው እያደገ መሄዱ ይታያል ግን አንድ ነገር ማስታወስ አለብን፣ ይላሉ አደም ኤል ሄራይካ። ድርቁ እጅግ ከባድ ነው፣ ከሰባሰባቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዛን ጊዜ ከነበረውና ከታየው በጣም ያነሰ ነው። ምክንያቱም ብዙ መንግስታት የኢትዮጵያ መንግስትን ጨምሮ ግብርናንና በገጠር ያለውን ምጣኔ ሀብታዊ ትስስር ለማስፋፋት አይበገሬነቱን ለማጠናከር የሚያስችሉ ዘዴዎች ዘርግተዋል። ይህ በቂ ባይሆንም በእጅጉ ረድቷል። ስለሆነም ሀገሮች የገጠሩንና የከተማውን ምጣኔ ሀብት በማዋሃድ የገጠር ማኅበረሰቦችንም የምጣኔ ሀብታቸውን መሠረት ወይም ስብጥር እንዲያሰፉ በማድረግ መዋለ ንዋይ ማፍሰስ ይኖርባቸዋል። የአደጋ ተጋላጭነቱ አነስተኛ የሆነ ጠንካራ ምጣኔ ሀብት መገንባት ግድ ነው፤ ምክንያቱም ድርቅ ተመልሶ መጎብኘቱ የማይቀር ስለሆነ። ዘገባው ጨምሮ እንዳለው ለአያሌ አፍሪካ ሀገሮች ምጣኔ ሀብት ያልተጠበቁ የአየር ሁኔታ ለውጦችና የሚታዩት የሰላምና ደህንነት ሁኔታዎች ተጨማሪ አደጋዎች ናቸው። የገንዘብ ቀውስ ዓለምን ከናጣት ከሰባት ዓመታት በኋላም የዓለም ፖሊሲ አውጪዎች የመዋለ ነዋይ ፍሰትን ለማበረታታትና የዓለምን ምጣኔ ሀብታዊ እድገት ለማነቃቃት ዛሬም ትላልቅ ፈተናዎች ከፊታቸው እንደተደቀነም ዘገባው ይዘረዝራል። ዊ ፌስ አ ነምበር ኦፍ ኢምፖርታንት ሄድዊንድስ ዛት ኩድ ኢምፒድ ግሎባል ግሮስ በ2015ና በ16 ዓ.ም ዓለም አቀፋዊ የምጣኔ እድገትን ሊያደናቅፉ የሚችሉ ትላልቅ እንቅፋቶች ከፊታችን ተጋርጠዋል። በዚህ ወቅት የዓለም ምጣኔ ሀብት የተጋፈጠው ሁኔታ ከየትኛውም ጊዜ ይልቅ መዋቅራዊ ይመስላል። እርግጥ ነው ጊዜያዊ የሆኑ ፈተናዎችም አሉ። መዋቅራዊ ችግሮች እንዳሉ ሁሉ እርስ በርሳቸው የተያያዙና እርስ በርስ የሚመጋገቡ ፈተናዎች ተበራክተዋል። እነዚህ ፈተናዎች መደራረባቸውና ቀጣይ መሆናቸው የአጠቃላይ ምጣኔ ሀብት አለመረጋጋትና አመኔታ ማጣትን ይጨምራሉ። ኤል ሂራይካ ጨምረውም ያለፈው ዓለም አቀፋዊ የገንዘብ ቀውስ ለዓለም ትቶት የሄደው ውርስ ትንፋሽ የማይሰጥ ተጠራጣሪነትን ወይንም እርግጠኛ አለመሆንን ነው ብለዋል። የዓለም ምጣኔ ሀብታዊ ይዘትና አቅጣጫ ለመገመትም እጅግ አስቸጋሪ ሁኔታ መፈጠሩን አስገንዝበዋል። ይህም በእድገት፣ በገንዘብ መለዋወጫ ምጣኔዎች በመዋል ነዋይ ፍሰትና በገንዘብ ግሽበት ላይ ከፍተኛ አለመረጋጋትን ያስከትላል። ለእነዚህና ለሌሎች አያሌ ችግሮች መፍትሄ ነው ያሉትንም አደም ኤል ሂራይካ አመልክተዋል። ኢን አውር ቪው ኢን ዲስ ሪፖርት በእኛ አስተያየትና ከዘገባው እንደተረዳ ነው መላው ዓለም ፈተናዎችን ፈተናዎቹን ለማለፍ የተቀናጁ የምጣኔ ሀብት ፖሊሲዎችን በማፍለቅና በመተግበር አብሮ መስራት ይጠበቅበታል። ከእነዚህም ቀዳሚው የምጣኔ ሀብት ፖሊሲዎችን ቀይደው የሚይዙ የገንዘብ ፖሊሲዎች ሊመናመኑ ይገባቸዋል። ሁሉን አቀፍና በረታች የገንዘብ ፖሊሲ ወሳኝ ነው። ለእድገትና ሀብት ፍሰት ምቹ ፖሊሲዎች ያሻሉ። በተለይ የአፍሪካን ምጣኔ ሀብታዊ እድገትን በተመለከተ የመንግስታቱ ድርጅት ዘገባ በዝርዝር አቅርቧል። የአፍሪካ ሀገሮችን ምስራቅ፣ ምዕራብ፣ ማዕከላዊ፣ ሰሜንና ደቡብ ብሎ በመከለል የምጣኔ ሀብታዊ እንቅስቃሴያቸውን ገጽታ ዳሷል። በአማካይ ግን አፍሪካ በ2015 አስመዝግባው ከነበረው የ3.8 በመቶ እድገት በዚህ ዓመት ማለትም በ2016 በ4.4 በመቶ እንደምታድግ ዘገባው ይናገራል። ከአህጉሪቱ አምስት ክፍሎች ደግሞ በተሻለ ሁኔታ ያድጋል ተብሎ የሚጠበቀው የምስራቁ ክፍል ነው። ይህ ክፍለ አህጉር በ2015 የነበረው አማካይ እድገት 6.2 በመቶ የነበረ ሲሆን በተያያዘው ዓመት 6.8 በመቶ እንደሚያድግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ ዝግጅቶቻችንን ወደ ማጠናቀቁ ላይ ነን። አሁን አጫጭር የማጠቃለያ ዜናዎችን አዳነች ፍሳዬ ታሰማናለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ጋር በአካባቢያውና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ከፍተኛው የማዕከላዊ አፍሪቃ ሪፑብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። ሁለት የቀድሞ ጠቅላይ ሚኒስትሮቹ ግን ለፕሬዝዳንትነት የማጣሪያ ምርጫ እንደሚወዳደሩ አረጋግጧል። የሀገሪቱ ህገ መንግስታዊ ፍርድ ቤት እንደ አውሮፓ አቆጣጠር ባለፈው ታህሳስ 30 ቀን የተካሄደው የመጀመሪያ ዙር ምክር ቤት ምርጫ ብዙ ጉድለቶች እንደነበሩበት ገልጿል። አንዳንድ ተወዳዳሪዎች በጉዳዩ የተሳተፉ ይመስላል ሲል አክሎበታል። በቡሩንዳውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪቃ የሚቀርብ ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የቡሩንዲ መንግስት ገልጿል። ከደቡብ አፍሪካ የቀረበ ኦፊሴላዊ ሀሳብ ባይኖርም ሀሳቡ ከቀረበ የሀገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር ላይን ኒያምቶዌ ተናግረዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሐየንን ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። humein hai humein ek

I'm a little bit of